እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሐሙስ ሰኔ 12 2006 ዓ ም ስርጭት ይዤ ማስተናግዳችሁ ሶሎሞን አባተነኝ። ደሳለኝ መኮንን ፕሮግራሙን ይመራልናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የተከበራችሁ አድማጮች፣ አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች። ጤና ይስጥልኝ እንደምን አመሻችሁ። የኢራቅ መንግስት ኃይሎችና ትልቁን የነዳጅ ማጣሪያ ለመቆጣጠር እየተዋጉ ያሉት ጽንፈኛ እስላማዊ ሱኒዎች ቤጂ የምትባለው ከተማ ላይ በሚገኘው በማጣሪያው መታኮሳቸውን ቀጥለዋል። እማኞች ከስፍራው ጢስ ሲምቦለቦል እና የኢራቅና የሌቫንቶች እስላማዊ መንግስት የሚባለው ቡድን ጥቁር ባንዲራ ህንጻው ላይ ተሰቅሎ ማየታቸውን እየተናገሩ ነው። የኢራቅ የጸጥታ ባለስልጣናት በበኩላቸው ባግዳድና ሞሱል መካከል የሚገኘውን ትልቁን የነዳጅ ማጣሪያ አሁንም መንግስታችን እየተቆጣጠረ ነው ይላሉ። የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ሩሲያ በምስራቅ ዩክሬን ተገንጣዮች የሚያካሂዱት ሁከት እንዲቆም ለመርዳት ባላት ተደማጭነት የማትጠቀም ከሆነ ዩናይትድ ስቴትስ ከአጋሮቿ ጋር ሆና ተጨማሪ ቅጣት እንዲያገኛት ትሰራለች ሲሉ አስታወቁ። ዋይት ሀውስ እንደገለጠው ሚስተር ባይደን ዛሬ የዩክሬኑን ፕሬዝዳንት ፔትሮ ፖሮሼንኮን በቴሌፎን አነጋግረዋቸዋል። ሁለቱ በሚቀጥለው ሳምንት ከሚከፈተው የአውሮፓ ህብረት የመሪዎች ጉባኤ በፊት መነጋገራቸውን ሊቀጥሉ ተስማምተዋል ብሏል ዋይት ሀውስ። የቀድሞ የላይቤሪያ ፕሬዚደንት ቻርልስ ቴይለር በጦርነት ወንጀል ፈጻሚነት ሀምሳ አመት ስራት ተበይኖባቸው ከታሰሩበት ብሪታንያ ከሚገኘው ወህኒ ቤት ወደ ሌላ ቦታ አዛውሩኝ እያሉ ናቸው። ቴይለር በብሪታንያ መታሰራቸው አፍሪካ ያሉት ቤተሰቦቻቸው እንዳይጎበኟቸው ችግር እየፈጠረ ስለሆነ ህገወጥ ድርጊት ነው ብለዋል ጠበቆቻቸው። እናም ወደ ሩዋንዳ እንዲዛወሩ ጠይቀናል ብለዋል። ሄግ ለሚገኘው የተባበሩት መንግስታት ድርጅት ለሚደግፈው ፍርድ ቤት ነው የቴይለር ሰዎች አቤቱታቸውን ያስገቡት። ባለፈው ሳምንት የተጠለፉትን ሶስት እስራኤላውያን ወጣቶች ለማግኘት ትናንት ሌሊቱን በተካሄደው አሰሳ ወቅት የእስራኤል ወታደሮችና ፍልስጤማውያን መጋጨታቸው ተዘግቧል። ዛሬ የእስራኤል ጦር ሰራዊት ባወጣው መግለጫ ፍልስጤማውያኑ ሁለት ፈንጂዎችን ከወረወሩብንና ተኩስ ከከፈቱብን በኋላ ከእስራኤል ኃይሎች በኩል በአጸፋ ተተኩሷል ብለዋል። ወታደሮቹ ሰላሳ ሰዎችን አስረዋል ያለው ጦር ኃይሉ አስረዋል ሲል ጦር ኃይሉ አስታውቋል። የታሰሩትን ፍልስጤማውያን ቁጥር 280 አድርሶታል። ይህም 200 የነውጠኛው ሐማስ አባላት ናቸው ሲል ጦር ኃይሉ አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት፣ ለዜናው። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ደግሞ ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንጠብቅሻለን። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ተቋሙ ኢጋድ አንድ ባለስልጣን በደቡብ ሱዳን ፕሬዚደንት ሳልቫ ኪር እና በተቃዋሚው መሪ ራያክ ማሻር ላይ የዘለፋ ቃል ሰንዝረዋል በሚል በሁለቱ ወገኖች መካከል ሲካሄድ የነበረው ውይይት ተቋርጧል። ውይይቱ የተስተጓጎለው ተቃዋሚዎቹ በሰዓቱ ባለመገኘታቸው ጭምር ነው ሲሉ አንድ የመንግስቱ ቃል አቀባይ እየተናገሩ ሲሆን ተቃዋሚዎቹ ደግሞ የተሟላ ውክልና ስለመኖሩም ስጋት አለን ብለዋል። በሌላ በኩል ደግሞ ደቡብ ሱዳን የሚገኘው የተባበሩት መንግስታት የደቡብ ሱዳን የሰላም ጥበቃ ልዑኩ ኡንሚስ አዛዥ እንዲሆኑ ኢትዮጵያዊው ሌተና ጀኔራል ዮሐንስ ገብረ ሚካኤል ተሹመዋል። ሪፖርተራችን ፊሊፕ አልዩ የላከውንና ከሌሎችም ምንጮች ያገኘናቸው ዘገባዎች እንደሚከተለው ተጠናቅረዋል። የደቡብ ሱዳንን ጸብ ለማብረድና እርቅ ለማውረድ የሚያደራድሩት የአካባቢው ሀገሮች የትብብር ተቋም ኢጋድ ሰዎችን ስነ ምግባር አልወደድ ነውም ሲሉ ፕሬዚደንት ሳልቫኪር ለኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ ጽፈዋል። በሌላ በኩል ለአቶ ኃይለማርያም ዛሬ ስልክ የደወሉት የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርናባ ማርያል ቤንያሚን ደግሞ ጠቅላይ ሚኒስትሩ በኢጋድ የወቅቱ ሊቀመንበርነታቸው በተቋሙ ዋና ጸሐፊ ማህቡድ መዓልም ላይ እርምጃ እንዲወስዱ ጠይቀዋል። ዋና ጸሐፊው ሰሞኑን ለመገናኛ ብዙሃን ሰጥተውታል በተባለ መግለጫ ላይ ፕሬዚደንት ሳልቫኪርና የተቃዋሚዎቹ መሪ ሪያክ ማቻር ጦር ግንባር ላይ እናሸንፋለን ብለው የሚያስቡ ከሆነ በራሳቸው ቃል ስቱፒድ ናቸው ማለት ነው ብለው መናገራቸው የደቡብ ሱዳንን መሪዎች በእጅጉ አስቆጥቷል። የእንግሊዝኛውም ሆነ የአማርኛው ቃላት የራዲዮ ቋንቋ ባለመሆናቸው በቅድሚያ ይቅርታ ልጠይቅና የእንግሊዝኛው ቃል ስቱፕድ ከአማርኛው ደደብ ወይም ጅል ጋር አቻይ ሆኑ። ለማንኛውም ጸበኞቹ የተቀመጡበት የሰላም ድርድር የመጨረሻው ዙር የነበረውን የትናንት ውይይት እንዲያቋርጡ አድርጓቸዋል። በዘገባው መሰረት አዲስ አበባ ላይ ሲካሄድ የቆየውን ድርድር ማቋረጥ ያስፈለገበት ምክንያት ኢጋድ ይቅርታ መጠየቅ አለበት ብለው ስለሚያምኑ መሆኑን የሳልቫኪር ቃል አቀባይ አቴኒ ወክ አቴኒ ተናግረዋል። ይቅርታ መጠየቅ አለባቸው፣ ምክንያቱም ማህቡብ ተሳድበዋል። እንዲህ አይነት አነስተኛ ቦታ ላይ ያለ ባለሥልጣን አንድን የሀገር መሪ ሊዘልፍ አይገባውም። የኢጋድ ፕሬዚዳንት ቢሆኑ እንኳ ራሳቸውን ከርዕሰ ብሔር ጋር ሊያስተካክሉ አይችሉም፣ ምክንያቱም ኢጋድ የተመሠረተው በሉዓላዊ መንግሥታት ነው። ድርድሩ እንዲተላለፍ የተደረገበት ሌላው ምክንያት የተቃዋሚዎቹ ልዑካንም በሰዓቱ ባለመድረሳቸው መሆኑን ቃል አቀባዩ ዋካ አመልክተዋል። ከጁባ ከ250 በላይ ሰው ተጠርቷል እናም ስብሰባው የሚካሄደው ደቡብ ሱዳን ባለፈችበት መንገድ የተጓዙ የሌሎችን ልምድ ለመጋራት መስሎን ነበር። ሆኖም ሲምፖዚየሙ ውሳኔ መስጫ መድረክ ሆኖ ተገኘና ለአካባቢያዊው ሂደት ተደራዳሪዎች የሚመረጡበት ሆነ። የተቃዋሚዎቹ ቃል አቀባይ ሁሴን ማርኞት የእርሳቸው ወገን በትናንቱ ድርድር ላይ ሳይገኝ የቀረው የኢጋዱ ዋና ጸሐፊ ብለውታል በተባለውና እርሳቸው ለዛቢስ ባሉት መግለጫ ከመቆጣታቸው በተጨማሪ በስብሰባው ላይ በተሟላ ሁኔታ አልተ አልተወከልንም ወይም አንወከልም የሚል ፍራቻ ስላላቸው መሆኑንም ነው የገለጹት። የሙዓልም መግለጫ እያሳዘናቸው ቢሆንም ድርድሩን ለማስተጓጎል ግን ዋነኛው ምክንያት እንዳልሆነ ኝዋት ተናግረዋል። ለደቡብ ሱዳን ዘላቂ ሰላም ማስገኘት እንዲቻል ሁሉም የደቡብ ሱዳን ወገኖች በዚህ ድርድር ላይ እንዲገኙ እንፈልጋለን። ወደፊት መግፋት አለብን። በጠረጴዛው ዙሪያ እንቅፋቶች የሚደነቀሩ ከሆነ ግን ምን ያህል ፈጥነን መንቀሳቀስ እንደምንችልና ስምምነት ላይ እንደምንደርስ አላወቅም። ጥያቄዎቻቸው መልስ ባገኙ ጊዜ ወይም ስጋቶቻቸው ሲወገዱ ድርድሮቹ ሊቀጥሉ ይችላሉ ብለዋል። የተቃዋሚዎቹ ቃል አቀባይ ኝወት ከአደራዳሪዎቹ የደረሷቸውን አዳዲስ ሐሳቦች ተቃዋሚዎቹ እየፈተሹ መሆናቸውን ሚስተር ኝወት ተናግረው በቅርቡም በሐሳቦቹ ላይ የመጨረሻ ውሳኔ ላይ እንደሚደርሱ አመልክተዋል። በሌላ በኩል የፕሬዚደንት ኪር ቃል አቀባይ አቴኒ ዌክ አቴኒ መንግሥታቸው ከድርድሩ እንደማይወጣ ገልጸው የኢጋድ ባለሥልጣናት ግን በኃላፊነት ስሜት እንዲሰሩ ጠይቀዋል። We are making it clear to the በድርድሩ ውስጥ ወገንተኛ መሆን የሌለባቸው ሰዎች በመሆናቸው ምክንያት አንዳንድ ኃላፊነቶቻቸውን ማክበር እንደሚገባቸው ለኢጋድ ግልጽ አድርገናል። በእርግጥ የደቡብ ሱዳን ሕዝብ እየተሰቃየ መሆኑን እንገነዘባለን። እንደ መንግሥት ደግሞ የዕለት ተዕለት ኃላፊነት አለብን። ጦርነቱ እንዲራዘም አንፈልግም። እየተዋጋ መቀጠል አንሻም። በአንዳንድ የሀገሪቱ ክፍሎች የሚታየው ግን በትክክል ይሄ እንዲቀጥል አንፈልግም የሚሉት አስከፊ ሁኔታ ቀጥሎ ነው ይላል ዘጋቢያችን ፊሊፓልዩ ከጁባ። ሁለቱ ጥለኛ ወገኖችም እንዲሁ በሐሳቦቹ ላይ እየተናቆሩ አንዱ አንዱን በማጥቆርና በማጣጣል እንደቀጠሉ ናቸው። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ኢትዮጵያዊውን ሌተና ጀነራል ዮሐንስ ገብረ መስቀል ተስፋ ማርያምን ደቡብ ሱዳን ለሚገኘው የመንግስታቱ ድርጅት አቃቢ ሰላም ኃይል ኡንሚስ አዛዥ አድርገው ሾመዋቸዋል። ሌተና ጀኔራል ዮሐንስ ቀደም ሲልም አቢዬ የሚገኘው የመንግስታቱ ድርጅት ኃይል አዛዥ የነበሩ ሲሆን በአዲሱ ግዳጃቸው የሚተኩት ባለፈው ሳምንት ሰኔ 2 2006 ዓ ም የሥራ ዘመናቸው ያበቃውን ጋናዊውን አዛዥ ሜጀር ጀኔራል ዴላ ሊ ጆንሰን ሳኪን መሆኑ ታውቋል። ወደሚቀጥለው ዘገባ እንለፍ። የሊቢያው ተጠርጣሪ ሽብርተኛ አህመድ አቡ ካታላ መያዝ እንደ አውሮፓውያን የዘመን አቆጣጠር መስከረም 11 2012 በሊቢያዋ ቤንጋዚ በሚገኘው የዩናይትድ ስቴትስ ቆንስላ ጽህፈት ቤት የደረሰውን የአሸባሪ ጥቃት አስመልክቶ ሁነኛ መረጃ ለማግኘት ያስችላል የሚል እምነት አሳድረዋል። የአሜሪካ ድምጽ ቪክተር ቢቲ ባጠናቀረው ዘገባ እንዳመለከተው የአህመድ አቡ ካታላ መያዝ ለፕሬዚዳንት ኦባማ የፖለቲካ ድል ቢያስገኝም አስተዳደራቸው ጉዳዩን የያዘበትን ሁኔታ አስመልክቶ የሚነሱት ጥያቄዎች ግን ፈጥነው የሚከስሙ አይመስሉም። በጥቃቱ አምባሳደር ክሪስቶፈር ስቲቨንን ጨምሮ አራት አሜሪካውያን መገደላቸው ይታወሳል። አሉላ ከበደ የዘገባውን ዝርዝር ይዞ ቀርቧል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በትላንትናው ዕለት በሰጡት አስተያየት የአህመድ አቡ ከታላ ባለፈው እሁድ ከሊቢያዋ ሁለተኛ ትልቅ ከተማ አቅራቢያ የመያዝ ዜና ለዓለም ትልቅ መልእክት ያስተላለፈ ነው ነው ያሉት። አሜሪካውያን ሲጠቁ የቱንም ያህል ጊዜ ይውሰድ ጥቃቱን የፈጸሙትን የገቡበት ገብተን ሕግ ፊት የምናቀርብ መሆኑን ለዓለም ማሳወቅ እንፈልጋለን። ያን ነበር አደጋው በደረሰ ማግስት የተናገርኩት። ምንም ያህል ጊዜ ይፍጅብን፣ ያላችሁበት መጥተን እናገኛችኋለን። ይህን መልእክት በዓለም ዙሪያ ያለ ሁሉ በግልጽ እንዲሰማን እንፈልጋለን በማዕከለውም ካተላ አሁን ሙሉ በሙሉ የአሜሪካ የህግ ስርዓት በሚጠይቃቸው ሂደቶች ውስጥ ያልፋል ነው ያሉት። ኮሊን ክላርክ በዓለም አቀፉ የፖሊሲ ጥናት ተቋም ራንድ ኮርፖሬሽን የጸረ ሽብር ዘመቻ ጉዳዮች ተንታኝ ናቸው። ጥቃቱ በደረሰ ከአንድ ዓመት ተኩል የተቃረበ ጊዜ በኋላ እውን የሆነው ተጠርጣሪው የመያዙ ዜና ምሳሌያዊ አስፈላጊነትም አለው ይላሉ። በቤንጋዚው ጥቃት ግዝፈት ብቻ ፖለቲካው በሙሉ በዩናይትድ ስቴትስ የሚሆነውን የሚከተል ነው። ግለሰቡ እንደተጠረጠረው በጥቃቱ ቁልፍ ሚና የተጫወተ ሰው ከሆነ በእርግጥ ጥቃቱን ያውጠነጠነና የፈጸመበት የቴክኒክ ብቃት አለውና ዳግም ሌላ ጥቃት ማድረስ የሚያስችል ስልቱን ጨምሮ ከተግባርም ሆነ ከተምሳሌያዊ ተጽዕኖ አንጻር የሚታይ ጠቀሜታ አለው። በሌላ ዜና፣ በተባበሩት መንግስታት ድርጅት የዩናይት ስቴትሷ አምባሳደር ሳማንታ ፓውልን ዋቢ አድርጎ ሮይተርስ የዜና ወኪል እንደዘገበው ተጠርጣሪው አህመድ ካታላ ሌሎች አሜሪካውያን መግደል የሚያስችል ሌላ ጥቃት በማቀድ ላይ ነበርና መያዙን ትክክል ያደርገዋል ሲሉ ለጸጥታው ምክር ቤት ገልጠዋል። ዋይት ሀውስ በበኩሉ አንሳር አልሻሪያ የተባለው የሊቢያው አሸባሪ ቡድን ከፍተኛ መሪ ነው ያለው አህመድ ካታላ ጓንታናሞ፣ ኩባ ወደሚገኘው የዩናይት ስቴትስ የጦር እስረኞች ማቆያ ማዕከል አይደለም የሚላከው፤ ይልቁንም ሌሎች የሽብር ተጠርጣሪዎች ጉዳይ ከታየበት የሲቪል ፍርድ ቤት ቀርቦ ሕይወት በማጥፋት ክስ በሕግ ይጠየቃል። ተጠርጣሪው ላይ የሚደረግ የቅድመ ክስ ሂደት ምርመራ የተባባሪዎችን ማንነት ጨምሮ ሁነኛ የደህንነት መረጃ ያስገኛል የሚል ተስፋ እንዳደረባቸውም ክላርክ ይናገራሉ። ከተጠርጣሪው የሚገኘው መረጃ ምን አይነት የደህንነት ጠቀሜታ ሊኖረው እንደሚችል ቆይቶ በጊዜው የሚታወቅ ይሆናል። ሆኖም ያ አንዴ የተጠርጣሪውን መመርመር ከጀመሩ በኋላ የተገኘውን መረጃ አገናዝቦ የሽብር መረቡን ማንነት በወጉ ለማወቅ ምናልባትም ዩናይትድ ስቴትስ የሚኖራት የማይገኝ ልዩ እድል ነው የሚሆነው። በዩናይትድ ስቴትስ ምክር ቤት የሪፐብሊካኑ መሪ ሴናተር ሚች መኮነል ሲናገሩ፣ በምርመራው የምናገኘው ከሁሉ ዋናው ጠቃሚ መረጃ በሽብር ጥቃቱ ሌላ ማን ተሳትፏል ለሚለው ጥያቄ የሚሆን መልስ ነው። በምርመራው ምን አይነት የደህንነት ጠቀሜታ ያለው መረጃ ማግኘት ይቻላቸዋል እንዴትስ ይዙታል? የሚሉትን ግን ቆይተን የምናየው ይሆናል ነው ያሉት። እናም እንከታተላለን። የዩናይት ስቴትስ ምክር ቤት የቤንጋዚውን ጥቃት አስመልክቶ በተደጋጋሚ በጠራው የምስክርነት ቃል የመስማት ስነ ስርዓት ማካሄዱ ይታወሳል። በጊዜው የዩናይት ስቴትስ የውጭ ጉዳይ ሚኒስትር የነበሩትን ሂላሪ ክሊንተንን በቂ መረጃ አልሰጡም ማለቱም አይዘነጋም። ተከታዩ ዘገባ ወደ ኢትዮጵያ ይመልሰናል። ኢትዮጵያ የ2007 ሀገር አቀፍ ምርጫ ለሌላ ጊዜ አስተላልፋ በቅድሚያ የብሔራዊ እርቅ ጉባኤ መጥራት አለባት ሲሉ ዶክተር ያዕቆብ ኃይለማርያም ሐሳብ አቅርበዋል። በ1997 ሀገር አቀፍ ምርጫ ወቅት የቅንጅት ለአንድነትና ለዲሞክራሲ አመራር አባል የነበሩትና የህግ ምሁሩ ዶክተር ያዕቆብ ኃይለማርያም የአገሪቱ ህልውና ከምንም በላይ ቅድሚያ ሊሰጠው ይገባልን ብለዋል። እስክንድር ፍሬሆኖ ያነጋግራቸው። ዶክተር ያዕቆብ ኃይለማርያም በ1997 ጠንካራ የፓርቲዎች ጥምረት ሆኖ ከወጣው ቅንጅት የአመራር አባላት አንዱ ከግንባር ቀደምቶቹም የሚጠቀሱ ናቸው። የቅንጅት አመራር አባላት በጋራ መጓዝ ሲሳ ናቸው። አንዱ ሌላውን ተጠያቂ እያደረገም ጥምረቱ መቀጠል ሲሳ ነው። ኃላፊነት እወስዳለሁ ሲሉ ደጋፊዎቻቸውም በአደባባይ ይቅርታ የጠየቁ የመጀመሪያም የመጨረሻም ሰው ሆነው ዘልቀዋል። በሚሊዮን የሚቆጠሩ ደጋፊዎቻችን የጣሉብንን እምነት አጉድለናል። አንድነታችንን ይዘን ስላልቀጠልን፣ የውስጥ ችግራችንንም ስላልፈታን ሁላችንም ተጠያቂነን ያሉም እርሳቸው ብቻ ናቸው። በሙያቸው የሩዋንዳን የዘር ጭፍጨፋ ጉዳይ በተከታተለው የተባበሩት መንግሥታት ድርጅት ችሎት በአቃቢ ሕግነት ሰርተዋል። በአሁኑ ሰዓት ደግሞ የግል የሕግ አማካሪና ጠበቃ ሆነው እያገለገሉ ይገኛሉ። ሁለቱ ተቃዋሚ ፓርቲዎች መያድና አንድነት የተፈራረሙትን የቅድመ ውህደት ስምምነት አስመልክቶ ያቀረብኩላቸውን ጥያቄ ሲመልሱ ነው ዶክተር ያዕቆብ ከምርጫም ከዲሞክራሲም በላይ አንገብጋቢ ነገር አለ ሲሉ ሀሳባቸውን ያብራሩት። እኔ በበኩሌ በእውነት የሚታየኝ በአሁኑ ጊዜ የምርጫውም ነፃ ምርጫም አይደለም በጣም አሳሳቢ የሚሆነው የሀገራችን ሁኔታ ነው። በእኔ እይታ አገራችን በጣም በአደገኛ ጉዞ ላይነት ማለት እንዲያውም ጉዳዩን ማቅለል ይመስለኛል። የብሔረሰቦች ግጭት፣ የዘር ጥላቻ፣ የአገር ሀብት ብዝበዛ፣ ዘረፋ እየተስፋፋ እየተንሰራፋ የሄደ ጉዳይ ነው። ይህንን ሀቅ የሚክዱ በእውነት አውሎ ነፋሱ እየመጣ አይነካኝም ብላ ራሷን አሸዋ ውስጥ የቀበረች ሰጎን በዛ ሊመሰሉ ይችላሉ። ሀገራችን በጣም አደገኛ ሁኔታ ላይ ነው። ለዚህ ሁሉ መፍትሄ እኔ እንደሚታየኝ ምርጫ ወደ ኋላ ገፍቶ አሸባሪ ምን ሳይባል ገዥውም ፓርቲም ጨምሮ ሁሉም ተቃዋሚዎች ፓርቲዎችና ድርጅቶች ያሉበት ህዝባዊ ጉባኤ መጥራት እና ብሔራዊ እርቅ መጀመር ነው። ይህ ብሔራዊ እርቅ መጀመር ያለበት እርግጥ የፖለቲካ ፓርቲ መሪዎች የሃይማኖት መሪዎች፣ ጋዜጠኞች ከስር ፈቶ በዛ መጀመር ይቻላል። እና አሁን የሚታየው ጥላቻና የመጠፋፋት አካሄድ አገርን ሊያጠፋ ይችላል። በዚህ መጠፋፋት ደግሞ አሸናፊና ተሸናፊ እንደሌለው ግልጽ ነው። ስለዚህ ይሄ ብሔራዊ እርቅ ሂደት በእውነት ሁሉም ኢትዮጵያዊ አጥብቆ ሊይዘው የሚገባ ነገር ነው። ዲሞክራሲ፣ ፍትህ፣ እንደርስበታለን። መጀመሪያ የሀገራችን ህልውና እናረጋግጥ እስቲ። እዚህ ላይ ዶክተር ያቆብ ለምሳሌ ብሔራዊ እርቅ ሲሉ ምንን ለማስወገድ ነው? ዓላማው ምን ይሆናል? ተሰባሰቡ። እንበል አሁን እርሶ ያሏቸው እርስዎ መንግስት በአሸባሪነት የፈረጃቸውን ድርጅቶች ጨምሮ በውጭ ያሉትም በሀገር ውስጥ ያሉትም በኢትዮጵያ ጉዳይ ያገባናል የሚሉ ኃይሎች በሙሉ አንድ ላይ ተሰባስበው ገዥውን ፓርቲ ጨምሮ ብሔራዊ እርቅ መፈጠር አለበት ነው የሚሉት እና ተሰባሰቡ፣ ከዛ በኋላ ምንድን ነው የሚሆነው? እንግዲህ ተሰባስበው መጀመሪያ እርቅ መፍጠር ነው። በእውነት በአሁኑ ጊዜ ሁላችንም እንደሚታየን ጥላቻ ነግሷል። ተሰባስበውም እርቅ ያውርዱ ሲባል ከዚህ በፊት የነበረውን ቂም፣ መጠላላት ይሄንን አስወግዶ በአንድ ኢትዮጵያዊነት ለመንቀሳቀስ ይገባል ነው። አለዛ አገሪቷም ሕዝቡም ለጥፋት እንደሚዳረግ በራሴ በኩል እርግጠኛ ነኝ። መቼም ስህተት እንደሆንኩ እርግጥ ተስፋ አረጋለሁ። ብሳሳትም ደስ ይለኛል። ግን ይሄ እይታ የኔ ብቻ አይደለም የብዙ ኢትዮጵያውያን እይታ ነው። ምናልባት በግልጽ ወጥቶ አይናገሩት እንደሆነ ነው እንጂ ሁኔታው በጣም በሚያሳዝንና በሚያሳስብ ደረጃ ላይ ደርሷል። የዘር ጥላቻና መጠፋፋት ሲሉ ዶክተር ያቆብ። ለምሳሌ በማንና በማን መካከል ለምሳሌ፣ ለዚህ መነሻ የሆነውት ምንድን ነው? እንግዲህ አገራችን ሁሉም እንደሚያውቀው በብሔረሰብ አስተዳደሩ በብሔረሰብ የተከፋፈለ ነው። በየቀኑ የምንሰማው ሮሮ ነው። ይሄ ብሔረሰብ ከዚህ ጋር ተጋጨ ያ ብሔረሰብ ከዚህ ጋር ተጋጭቶ ይህን ያህል ሰው ሞተ፣ እዚህ ዩኒቨርሲቲ ውስጥ ወጣቶች በብሔር ተከፋፍለው ግጭት ፈጠሩ የሚለው በየቀኑ ሰርክ የምንሰማው ዜና ነው፣ እና ይህንን መካድ አይቻልም። ውስጥ ውስጡ ደግሞ ጥላቻው የዘር ጥላቻው መኖሩ ማንም ሊክዶ የሚችል ነገር አይደለም። በአዲስ አበባ ኢትዮጵያ ውስጥ ለሚኖረው ሰው በግልጽ የሚታይ ነገር ነው። ምናልባት ይሄ ዘር ያዘር ብሎ መጥቀስ ማስፈላጊ አይደለም፣ ግን ሁላችንም የምናውቀው ነገር ነው ይሄ። ከዚህ ላይ እንደዚህ አይነት ጥያቄዎች ከዚህ በፊትም ሲነሱ ቆይተዋል። ዶክተር ያቆብ ብሔራዊ እርቅ ያስፈልጋል፣ ብሔራዊ መግባባት መፈጠር አለበት የሚሉ በተለይ ከተቃዋሚው ጎራ በተለያዩ አጋጣሚዎች ሲነሱ ሰምተን እናውቃለን። እና የአሁኑን የእርስዎን ጥሪ ለየት የሚያደርገው ምንድን ነው? ማለት አሁን ያለው ወቅታዊ ሁኔታ ወይም እርሶ በእርሶ አገላለጽ አሁን ያለው ወቅታዊ ችግሩ ከዚህ በፊት ከነበሩት እየከፋ ነው፣ ይሄንን የብሔራዊ እርቅ ጉባኤ መጥራት እጅግ አስፈላጊ የሚያደርገው ነው ከሚል ነው። እርግጥ በእኔ እይታ በጣም እጅግ አስፈላጊ ነው። ምክንያቱም ይሄ ጥላቻና መከፋፈል እያደገ እየተስፋፋ የመጣ ነገር ነው እና እንደዚሁ ዝም ብሎ ችላ ተብሎ ከታለፈ በጣም አስከፊ ሁኔታ ላይ ሊወድቅ ይችላል። ይህንን አስተሳሰብ ዚ ፋክት በሚለው ጋዜጣ ላይ የሩዋንዳንም ሁኔታ አጣቅሼ በዝርዝር ጽፌዋለሁ። መጽሔቱ ላይ በዝርዝር ጽፌዋለሁ። ሩዋንዳም ውስጥ የነበረኝ ተሞክሮም እያጣቀስኩ የተዘረዘረ ነገር ነው እና የሩዋንዳም ሆነ የዩጎዝላቪያ ሌሎቹም ደግሞ እንደዚሁ የዘር ጭፍጨፋ የተካሄደባቸው አካባቢዎች እያጣቀስኩ በምሳሌነት ጠቅሻቸዋለሁ። እርግጥ በሀገራችን ይሄን ላይደረግ ይችላል። ግን የተደረገ እንደሆነስ ብሎ ጥንቃቄ ማድረጉ በጣም አስፈላጊ ይመስለኛል። እዚህ ላይ እርስዎ ይሄንን ይላሉ ዶክተር ያቆብ። ነገር ግን የገዢው ፓርቲ ባለስልጣናት በተለያየ ጊዜ በሚሰጧቸው አስተያየቶች፣ በቅርቡም ጠቅላይ ሚኒስትሩ የግንቦት ሃያን 23ኛ ዓመት በዓል አስመልክተው ባደረጓቸው ቃለ ምልሶች ና ባደረጉት ንግግርም እንዲህ አይነት አደጋዎች እንደሌሉ ኢትዮጵያዊነት እየደመቀ እንደመጣ ምናልባት በሁለት ጫፍ ያሉ ጠባቦች ና ሌሎች ደግሞ ትምክተኞች ሁልጊዜ እኛ የበላይ መሆን አለብን የሚሉ ካልሆኑ በስተቀር ኢትዮጵያዊነት በብሔር ብሔረሰቦች አካባቢ ደምቋል፣ በሕዝቡ መካከል ያለው እውነታ ሌላ ነው ሲሉ ተደምጠዋል። እና ይህንን እንዴት ነው የሚያስታርቁት እርስ የሰጡት አስተያየት ከዚህ ጋር እንግዲህ ይሄ ህዝቡ ሊፈርደው ይችላል። በየቀኑ የምናየው ክስተት ነው። ኢህአደግ በየቀኑ የሚሰማው እነኚህን ችግሮች እንደውም እንዲነሱም አይፈልግም። የኢህአደግ አይን በአሁኑ ጊዜ የተሸፈነው ቀላል ባቡር በመገንባትና የህዳሴው ግድብ በመገንባት ላይ ነው እንጂ እነኚህ ህዝባዊ ግንኙነቶች ከጉዳይም ጥፏቸው አያውቁም። እና ይሄ በእውነት ከግድቡም ወይንም ደግሞ ከባቡር ግንባታው የባሰና የበለጠ ጉዳይ ነው። እና ኢህአደግ ይህንን አለማየቱ ወይንም ደግሞ አይቶ ዝም ማለቱ ፊት ከጠቀስኩት ራሷን አሸዋ ውስጥ ከቀበረች ሰጎን የሚለይበት ሁኔታ የለም። ይልቅ ሁኔታውን በግልጽ ተጋፍጦ ለችግሩ መፍትሄ መፈለጉ ይሻላል እንጂ አደባሶ መሬት ላይ መቅበሩ ለሀገራችን ችግር መፍትሄ ሊሆን አይችልም። የሀገሪቱ ህገ መንግስት ምርጫ በየአምስት አምስት አመቱ መካሄድ እንዳለበት ይደነግጋል። የ2007ቱ ሀገር አቀፍ ምርጫ ሊካሄድ ከአንድ አመት ያነሰ ጊዜ ነው የቀረው። ወደፊት ይገፋና ይካሄድ ምርጫው፣ ከዛ በፊት ብሔራዊ እርቅ ጉባኤ ይካሄድ ነው የእርሶ አስተያየት? ለምሳሌ አሁን ህገ መንግስቱ ህገ መንግስቱ በሚደነግገው መሰረት ማሻሻል ይቻላል ያንን አሻሽሎ ወደ ብሔራዊ እርቅ መግባቱ ይቻላል። እርግጥ ህገ መንግስት ማሻሻል ቀላል ነገር አይደለም፣ በጣም ከባድ ነገር ነው። ግን ብሔራዊ እርቅ ደግሞ ከዛ የበለጠ ከባድ ነገር ነው። ምክንያቱም አሁን የምናወራው ስለ አገር ህልውና፣ ስለ አገር በአገርነት መቀጠል ጉዳይ ነው። ህገ መንግስት በመሰረቱ በቀላሉ ማሻሻል አይቻልም ግን ይሄ በጣም አብይ ጉዳይ ትልቅ ጉዳይ እንደመሆኑ መጠን ህገ መንግስቱን ማሻሻል ምንም የሚከለክል ነገር ያለ አይመስለኝም። የህግ ባለሙያው ዶክተር ያዕቆብ ኃይለማርያም በሰጡት በዚህ አስተያየት ላይ ከመንግስት ከገዢው ፓርቲ ከተቃዋሚ ፓርቲዎች እና ከሌሎችም አካላት የሚሰጥ ምላሽ ተጨማሪ አስተያየት ካለ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ መጨረሻው ዘገባችን ዕለፍ። ለዛሬ በልጉ ደግ ነበር፣ ክረምቱን መልካም ይሆናል፣ ችግር አይታየኝም ሲሉ የኢትዮጵያ ሜቴዎሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ አሻንቆ ማምሻውን ነግረውኛል። በልግ ጊዜ በጣም ጥሩ ዝናብ የነበረበት ነው። በኢትዮጵያ የካቲት መጀመሪያ ላይ ትንበያው ተሰጠው መሰረት ዝናቡ ዘንቧል። ጥሩ የዝናብ ሁኔታ እንደነበረ ነው የሚታወቀው ማለት ነው። ችግር የነበረበት እጥረት የነበረበት ወይም ደግሞ ያልተጠበቀ ሁኔታ የተፈጠረበት አካባቢ ነበር። በምዕራቡ ኢትዮጵያ ላይ ከመደበኛ በላይ የሆነበት ጊዜ ነበረ ማለት ነው ዝናቡ ማለት ነው። ዘንድሮ ስናየው ከመደበኛ በላይ የሆነባቸው አካባቢዎች አሉ እና እጥረት ያለው ትንሽ ሳውዝ በምስራቅ በምስራቅ ደቡብ ምስራቁ ትንሽ አነስተኛ ዝናብ እንደነበረ ነው። ከመደበኛ ከመደበኛ በላይ በነበረባቸው አካባቢዎች ወይም ደግሞ እጥረት በነበረባቸው አካባቢዎች የተከሰተ ችግር ነበር። እርስዎ በግልጽ የሚያውቁት አይ፣ ብዙ የተከተተ ነገር የለም። የውሃ መጠኑ አፈር ውስጥ የውሃ መጠን የጨመረበት ጊዜ ነበረ ማለት ነው። ማለት ወተር ሎጊንግ ይባላል በእንግሊዝኛ። አንዳንድ ቦታዎች አልፎ አልፎ የውሃ መጨመር ነበር። ከመጠን በላይ ይይዛል ማለት ነው ውሃውን አፈሩ ማለት ነው። መሬቱ አፈሩ አፈሩ ይዘዋል ማለት ነው። አልፎ አልፎ ነው እና እንትን አይደለም ማለት ነው። ይሄ ሁኔታ በግብርናው ላይ ወይም ደግሞ በእንቅስቃሴ ላይ ወይም በግንባታ ስራዎች ላይ ሊያስከትል የሚችለው ሁኔታ አለው ችግር ክስተት ይሄና ምንም ችግር ኢምፓክቱ ማለት ትኑ ተጽዕኖ ብዙ አይደለም። መደበኛ ስንል ለምሳሌ አንድ ሺህ ሚሊሜትር የሚዘንብ ከሆነ አንድ ሺ ሀያ አንድ ሺ አስር ከዘነበ ከመደበኛ በላ ነው የሚሆነው። ስለዚህ ይህናል አይደለም ማለት ነው። እስቲ የሚቀጥለውን ክረምት አስመልክቶ ምንድን ነው የምትጠብቁት? ምንድን ነው የሚተነበየው? መስሪያ ቤታችን የተተነበየው መስሪያ ቤታችን ዘንድሮ ምዕራባዊ ክፍሉ የኢትዮጵያ ምዕራባዊ ክር መደበኛ እና መደበኛ በላ እንደሚሆን አብዛኛው ኢትዮጵያ አካባቢዎች ወደ መደበኛ የተቀራረበ ሁኔታ እንደሚኖር ማለት ነው። ይህ የተተነበየው የክረምቱ ጊዜ መቼ ይጀምራል? መቼ ያበቃል? አቶ ዱላ የክረምቱ እንግዲህ በኢትዮጵያ ውስጥ የተለያዩ አካባቢዎች አሉ። አሁን ዋናው የክረምት አካባቢ የምንላባቸው አካባቢዎች በደጋ ወይ በማዕከለኛ ኢትዮጵያ፣ በደቡብ ህዝቦች አካባቢ፣ በምዕራብ ኢትዮጵያ፣ በምስራቅ ኢትዮጵያ ላይ ያሉት ናቸው። ከሰኔ ጀምሮ ነው የሚጀምረው ከሰኔ እስከ መስከረም ይቆያል ማለት ነው። ማለት አራቱን ወር ሙሉ ይዘንባል ማለት ነው። አራቱ ሙሉ ይዘንባል ማለት ነው። አራቱ ወር ሙሉ ይዘንባል ማለት ነው። እነዚህ አካባቢዎች ማለት ነው። ዝናብ ጊዜያት ይባላል ማለት ነው። ለመሰነባበት ጥቂት ደቂቃዎች ቀሩን አጠር አጠር ያሉ መረጃዎችን ላካፍላችሁ። ዛሬ አንድ የዩናይትድ ስቴትስ ዶላር 19 ብር ከ41 ሳንቲም ተመንዝሯል። ቀደም ሲል የሰማችሁት የአቶ ዱላሻንቆ የሚቴዎሮሎጂ ሁኔታ ደግሞ በነገው ምሽት ዝርዝር ብሎ ይቀርባል። ወደ ታሪክ ስንመለስ ልክ በዛሬው ዕለት የዛሬ 152 በአሜሪካ ባርነት በሕግ ታገደ። በ2002 ዓ ም በአውሮፓውያኑ አቆጣጠር የዛሬ 12 ማለት ነው የአፍጋኒስታኑ ፕሬዚደንት ሐሚድ ካርዛይ ቃለ መሐላ ፈጸሙ። አሁን ከብራዚል የዓለም ዋንጫ ሀያኛው የዓለም ዋንጫ መድረክ ባገኘነው መረጃ ኮሎምቢያና ኮት ዲቫር አሁን እየተጫወቱ ነው። ውጤቱን ከምሽቱ ሶስት ሰዓት ላይ ዘንላችሁ እንመለሳለን። የተከበራችሁ አድማጮች ሩጓይና ኢንግላንድ ከምሽቱ አራት ሰዓት፣ ጃፓንና ግሪክ ደግሞ ከሌሊቱ ሰባት ሰዓት ይጫወታሉ። ዝግጅታችን ወደ መጠናቀቁ ነው። በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት በሚተላለፍላችሁ መደበኛ ስርጭት እንደገና ከምሽቱ 3 ሰዓት ላይ እንገናኛለን። ፕሮግራሙን የመራልን ደሳለኝ መኮንን፣ የስቱዲዮ ቴክኒሻኑና እኔም ማስተናጋጃችሁ ሰሎሞን አባተ ኦሌ ኦላ እያልን በዚሁ እንሰናበት። ለዛሬ ጤና ይስጥልን። እስከ ምሽቱ 3 ሰዓት I'm a person.